የሀረሪ ክልል ጠቅላይ አቃቤ ሕግ አቶ አዩብ አህመድ ለዶቸቨለ በስልክ በሰጡት መረጃ እንዳስታወቁት በክልሉ በአሸባሪነት ከተፈረጁት የህወሀትና ኦነግ ሸኒ ቡድኖች ጋር ግንኙነት ያላቸውና የክልሉን ጸጥታን በማደፍረስ የተጠረጠሩ ከሶስት መቶ በላይ ሰዎችና የተለያዩ ቁሳቁሶች በቁጥጥር ስር ውለዋል። ይህንን አዋጅ ለማስፈጸም ይህንን አዋጅ ተግዳሮት ውስጥ ለማስገባት ይህ አዋጅ እንዳይሳካ ማለት በተለያዩ ሽብር ተግባሮች የሚሰማሩ የሽብር አላማን ያነግቡትን ቡድኖች ከዓላማ ጋር የሚደግቡ የሚያደርጉ የእነሱን ሀሳብ በመውሰድ ሀሰተኛ ወሬ የሚያሰራጩ፣ ማህበረሰቡን ጥርጣሬ ውስጥ የሚከቱ፣ ህብረተሰቡ መንግስት ላይ እምነት እንዳይኖራቸው የሚያደርጉ ግለሰቦች መኖራቸው ይታወቃል። ከዚህ አንጻር እንግዲህ በክልሉ ደረጃም በዚህ ጉዳይ የተጠራጠሩ ሰዎች በህግ ስር በቁጥጥር ስር እየዋሉ ያሉበት ሁኔታዎች አሉ። እስከ ትናንትና ጠዋት ድረስ ወደ ሁለት መቶ ሰላሳ ሰዎች በህዝብ ልቅርስር እንደዋሉ ነው። ከዚ በኋላ ከማ ታደረከ ሶስት መቶ በላይ የሚሆኑ ሰዎች ደግሞ በዛው ልክ እየጨመሩ የጸጥታ አካላት ክትር እያዋላቸው ያሉበት ሁኔታዎች አሉ። ሳይመልቲኔስ ከዚህ ጋር የተያይዘው እንግዲህ የተለያዩ ጦር መሳሪያዎች፣ የተለያዩ የጦር ሜዳታዎች እና የተለያዩ ወንጀልን የሚያመላክቱ ኢንስትሩመንቶች እየተያዙ ያሉ። አቶ አዩብ በወንጀል ተጠርጥረው የተያዙ ሰዎችን ምርመራ የሚከታተል የምርመራ ቡድን መቋቋሙንም ተናግረዋል። ከዚህ ጋር ተያይዘው በክልሉ ደረጃ የምርመራ ቡድን ተቋቁሟል።

ሁኔታዎች አሉ። ግን በተደራጀ መልኩ ምርመራም ተጠናቅሮ እየተገደ ያለበት ሁኔታዎች ማለት ነው። በሌላ በኩል ድል ያለ መስዋዕትነት አይገኝም ያለው በክልሉ ሰባት የፖለቲካ ፓርቲዎችን ያካትተው የፖለቲካ ፓርቲዎች የጋራ ምክር ቤት በበኩሉ በሀገሪቱ የተጋረጠውን ችግር በጋራ ለመፍታት ሕብረተሰቡ የሚችለውን እንዲያደርግ ጥሪ አቅርቧል። ድል ያለ መስዋዕትነት አይገኝም። ከድል ወይም ከምስራች ዜና ጠባቂነት ተላቀን ራሳችንን ወደ ድል ፈጣሪነት እስካላሸጋገርን ድረስ በምንም ተአምር ድል ልናስመዘግብ አንችልም። ባህር ክልል የምንገኝ ነዋሪዎች ስልጠናውና አቅሙ ያለን ወደ ጦር ግንባር እንዝመት። በገንዘብ በቁስ፣ በደም ልገሳ፣ በሀሳብና በአገልግሎት ከጸጥታ አካላት ጎን እንቁም። አካባቢያችንን ነቅተን እንጠብቅ። አጠራጣሪ ነገር ስንመለከት ለህግ አካላት ብቻ እናሳውቅ። የህግ የበላይነትን እናክብር፣ እናስከብር። የጠላትን ፕሮፓጋንዳ አናዳምጥ። በመጨረሻ እኛ ኢትዮጵያውያን ወደ ጦርነት የገባነው ተገደን ሲሆን ጦርነቱ ሁለቱንም ያካሄድ ነውና የምናካሂደው ሰላምን ለመግዛት የግዴታ ውድ ዋጋ መክፈል ስላለብን ብቻ ነው። ኢትዮጵያ ታሸንፋለች። ኢትዮጵያ በተለያዩ ጊዜያት ሲያጋጥማት የነበሩ ችግሮችን ለመቀልበስ ልጆቿ ሲወጡ ሲወርዱ መኖራቸው ይታወቃል፣ ያለው የጋራ ምክር ቤቱ በአሁኑ ሰዓት በሀገሪቱ ላይ የተጋረጠውን የተቀናጀ አደጋ በመመከት ለድል እንበቃለን ብሏል። ኢትዮጵያ በዘመናቶች ሁሉ የውስጥና የውጭ ጠላቶቿ ሲፈትኗት የኖረች በየዘመኑ ያለፉ ልጆቿም ኢትዮጵያ ያጋጠማትን ፈተና ለመቀልበስ ሲወጡ ሲወርዱ የኖሩ መሆኑ የታወቀ ነው። ዛሬም ከአሸባሪው ትህነግ ጀርባ የመሸጉ የኢትዮጵያ ጠላቶች ድብቅ ጦርነት በመክፈት ሀገራችንን ከድህነት አረንቋ ለመውጣት የሚታደርገውን ሁለንተናዊ ጥረት ለማደናቀፍ የተቀናጀ ጦርነት፣ የሚዲያ ጦርነት፣ የኢኮኖሚ እቀባ፣ የፖለቲካ አሻጥር ወዘተ ከፍተው ሀገራችንን ቢፈታተኗትም ከሁሉም ነገር በፊት ሀገራችንን አስቀድመን ዛሬም እንደ ቀድሞ አባቶቻችን ኢትዮጵያ ያጋጠማትን ፈተና በድል እንደምንወጣ ታሪካችንን በወርቅ ቀለም እንደምንጽፍ አንጠራጠርም። በሀረሪ ክልል የጸጥታ ስጋትን ለመቅረፍ በሀገሪቱ የታወጀውን የአስቸኳይ ጊዜ አዋጅ መሰረት አድርጎ የሰዓት ላፊ ገደብና ሌሎች እርምጃዎች በመወሰድ ላይ ናቸው። ለዲደብሊው ዘገባ መሳይ ተክሎ ድሬዳዋ።